በስራ ምክንያት ከኦሮሚያ ወደ ኢትዮጵያና ኬንያ ድንበር ከተማ ሞያሌ የሚሄዱ ሰዎች ከተማዋን በከፊል በሚያስተዳድረው በሶማሌ ክልላዊ መንግስት ፖሊስ እስራትና እንግልት እየደረሰብን ነው ሲሉ ተናገሩ። ከምዕራብ ሸዋ ዞን ወደ ሞያሌ የጉልበት ስራ ፍለጋ መጣሁ ያለ አንድ ወጣት ለአሜሪካ ድምጽ ሬዲዮ እንደተናገረው ሞያሌ በደረሰበት ማግስት ያለ ምንም ምክንያት በፖሊስ ተይዞ ከሁለት ወር በላይ ታስሯል። በሶማሌ ክልል ይተዳደራል በሚባለው 02 ቀበሌ ውስጥም በተለይ ከሌላ የኦሮሚያ ዞን ወደ ከተማዋ የመጡ ወጣቶች ታስረው የሚገኙ መሆናቸውንም ይህ ወጣት አክሎ ገልጿል። የአሜሪካ ድምጽ የታሰሩ ታሰሩ የተባሉትን ወጣቶች ጉዳይ አስመልክቶ የአካባቢውን የኦሮሚያ ክልል አስተዳደር ቢጠይቅም ኃላፊዎቹ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀሩ ይላል ዘጋቢያችን ገልሞ ዳዊት ከናይሮቢ የላከው ዘገባ ዝርዝሩን ይዟል። ከቅርብ ጊዜ ወዲህ ከተለያዩ ከኦሮሚያ አካባቢዎች ወደ ሞያሌ የሚሄዱ ሰዎች የፖሊስ ኃይል ያለምንም በቂ ምክንያት ይዞ እያሰረን ነው በማለት ተናገሩ። ብዙዎቹ የጉልበት ስራ ፍለጋ፣ ሌሎች ደግሞ ለግል ጉዳያቸው ወደ ሞያሌ የመጡ ናቸው። የሞያሌ ከተማን በከፊል የሚያስተዳድረው የሶማሌ ክልላዊ መንግስት ፖሊስ ነው እያዘህ የሚያስራቸው ተብለዋል። ከእነዚህ ወጣቶች አብዛኛዎቹ ፍርድ ቤት ሳይቀርቡ ፖሊስ እስከ ሁለት ወር በእስር እንደሚያቆያቸው ይናገራሉ። ከምዕራብ ሸዋ የጉልበት ስራ ፍለጋ ወደ ሞያሌ መጣው ያለ አንድ ወጣት ከተማ በገባበት ማግስት የመታወቂያ ወረቀት ለጠየቁት ፖሊሶች ቢያሳይም ያለምንም ምክንያት ለሁለት ወር እንዳሰሩትና ወንጀል እንዳልሰራ ያስረዳል። ናላ መታነች ጅራ ንሳቴድ የምሰና ሁለት ሆነን ስንሄድ ነበር። አብሮኝ የነበረውን ልጅም እንደ እኔው ያዙት። ከዚያ ብሔራችንን ጠየቁን። ኦሮሞዎችንን ብለን ስንነግራቸው እናንተ ሽፍቶች ናችሁ አሉን። ቀጥለው ስልካችንን ፈትሸው የኦሮምኛ ዘፈን አገኙ። በቃ ከዚያ በኋላ ወደ እስር ቤት ወሰዱን። እስር ቤታቸው ምንም ምግብ የሚባል ነገር የለውም። ሰዎች ካዘኑልን በሁለት አሊያም በሦስት ቀን አንዴ ከሆቴል ትርፍራፊ ምግብ ያመጡልናል እንጂ ምንም ነገር የለም። በጣም ነው ሲጎዱን የቆዩት። ሲለቁኝም፣ ለፍርድ ቤት አላቀረቡኝም። ጉቦ ወስደው ነው የለቀቁኝ። ደግሞ ስንለቀቅም፣ ይህን አጥፍተሃል ተብሎ የተነገረኝ ምንም ነገር የለም። ሌላው ከምዕራብ አርሲ ዞን ከጓደኛው ጋር ወደ ሞያሌ ስልክ ለመግዛት መጥተን እንዲሁ ተያዘን የሚል አንድ የኮሌጅ ተማሪ አሁንም በሞያሌ ከተማ ቁጠባ በሚባል አካባቢ ከሌሎች ከኦሮሚያ ዞኖች ወደ ከተማዋ የመጡ ወጣቶች ሳስረው እንዳሉ ይናገራል። አኒ ሪያቲ ወሊን ከባሚ ያ ለማለማ ከባሚ ያቲ የሮዋቲያ አብረን ከጓደኛዬ ጋር ተይዘን ስንሄድ እስር ቤት ውስጥ ሥራ ፍለጋ የሄዱ ሌሎች የታሰሩ ሰዎችም አገኘን። ሌሎች ደግሞ ልክ እንደኛው የሚያስፈልጋቸውን ነገር ለመግዛት ወደ ከተማዋ ሲገቡ የተያዙ ናቸው። ነገር ግን ከሌሎች የኦሮሚያ አካባቢዎች የመጡ ልጆች ይበዛሉ። ወጣቱ አክሎ ስናገርም ከአስራ አምስት ቀን በላይ ከታሰርኩ በኋላ ጉቦ ሰጥቼ መውጣች ያለው ብለዋል። ነገር ግን በስሙ ፈይሳያዳ የሚባለው አብሮት የተያዘው ጓደኛው የእጅ ስልኩ ውስጥ የኦሮምኛ ዘፈን በመገኘቱ እስካሁን እንደታሰረ መሆኑን ለአሜሪካ ድምፅ ተናግሯል። ወጣቶቹ ታስረዋል የሚባልበት ስፍራ የፖሊስ ጣቢያ እንዳልሆነና ሰዎች እንኳን ለመጠየቅ ቢፈልጉ ጠባቂዎች እንደማያስገባቸው እነዚሁ ታስረው የወጡ ወጣቶች ይናገራሉ። ይህ ሁኔታ እየተፈጸመ ነው ወደ ተባለው በሶማሌ ክልል የሞያሌ ፖሊስ ጽሕፈት ቤትም ሆነ በአቅራቢያው የሚገኘውን ፍርድ ቤት ለማግኘት ብዙ ጊዜ ሙከራ ብናደርግም ልናገኛቸው አልቻልንም። የኦሮሚያ ክልልም የከተማዋን ዜሮ አንድ ቀበሌ የሚያስተዳድር ሲሆን ስለ ጉዳዩ የሚያውቁትን ነገር ብን ጠይቃቸውም ሀሳብ ለመስጠት ፈቃደኛ አይደለንም በማለት መልስ ሰጥተዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።